ከተለያዩ የአገሪቱ አካባቢዎች ተፈናቅለው በደቡብ እና ሰሜን ወሎ ዞኖች የሰፈሩ የህብረተሰብ ክፍሎች አሰፋፈራችን ለኮሮና ቫይረስ ተጋላጭ ሊያደርገን ይችላል ሲሉ ስጋታቸውን እየገለጡ ነው የሁለቱም ዞኖች አመራሮች አቅም በፈቀደ መጠን ድጋፍ ለመስጠት ጥረት እየተደረገ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል መስፍን አራጌ ነው ያጠናቀረው በአንድ አዳራሽ ውስጥ በመቶዎች የምንቆጠር ተፈናቃዮች በአንድ ላይ እየኖርን ነው ነበር ያሉኝ። በሰሜን ወሎ ዞን ራያና ቆቦ አካባቢ በሚገኝ ካምፕ ውስጥ የሰፈሩ ተፈናቃዮች አቅመ ደካማዎች፣ ህጻናቶች እና ነፍሰጡሮች ሴቶች በጣም ተቸግሮ ነው ያሉት። ለራሳችን እኛም እና አቅማችን በላይ ስለሆነ እንጂ በሀሳብ ውስጥ ነው ያለነው። ከበሽታው አሳሳቢነት አንጻር ተገቢው ክትትልና ድጋፍ አልተደረገልንም ባይ ናቸው ተፈናቃዮቹ። ባለፈው ብቅ ብሎ አንዳንድ መታጠቢያ ምናም ብሎ ጀድቀን አስቀምጠው ሄዱ። ወዲህ ብቅ ብሎ የጠየቀን ሰውም የለ። ትምህርት እንኳን አስተማሪ ሰዎች አላገኘንም። አካባቢው የወጣው ጊዜያዊ መመሪያ ሰዎች እንደወትሮው በፈለጉት መንገድ እንዳይንቀሳቀሱ ማዕቀብ የሚጥል በመሆኑ በዕለት ስራ የዕለት ጉርሳቸውን የሚሸፍኑ ተፈናቃዮች ለከፋ ችግር መጋለጣቸውንም ጠቁመዋል። ዝግ ነው መኪና አይንቀሳቀስም እኛም ያው ወዲያ ወዲህ እንዳትሎ የሚል ነገር በሚዲያው ስለምናይ የትኛውን ቢሮ ይ እንደምንጠይቅ ግራ አጋርቶናል አሁን ብቻ ከበድ ያለ ነገር ነው አለ በዞኑ ከአምስት ሺህ በላይ ተፈናቃይ ወገኖች መኖራቸውን የሚያስረዱት ደግሞ የሰሜን ወሎ አስተዳዳሪ ወልደ ትንሳኤ መኮንን ናቸው ለተፈናቃዮቹ መደበኛው የምግብ እህል አቅርቦት ተደርጓል የኮሮና ቫይረስን ለመከላከል የሚያግዙ የንጽህና ቁሳቁሶችን ጨምሮ እንደ ዋና አስተዳዳሪው የቀረበልንን ከመንግስት በፍጥነት እንደርሳቸው ለማድረግ ጥረት አድርገናል አንድ ሰው አስራ አምስት ኪሎ አይደል፣ በወሩ የሚሰጠው ምግብ እሱን ማለት ነው። በተለይ ቆላማ አካባቢ በሀሮ እና አቧሪ አካባቢ ላሉት ተፈናቃዮች ከስረስ ያለውን አቅርባ ነው። የመጋቢት ደግሞ አቅርቦት እንዲቀርብ እየጠየቅን ነው። አጠቃላይ የኮሮና ቫይረሱን ከመከላከል ጋር ያሉ የንጽህና እቃዎች፣ እና የተለያዩ እንደ ማንኛውም ህብረተሰብ በአቅማችን የምናቀርበውን እያቀረብን ነው። ከተፈናቃዮቹ ስጋትና ቅሬታ ውስጥ አንዱ በአንድ ቤት ውስጥ ብዙ ሰዎች ታፍገን ነው የምንኖረው። ይህ ደግሞ መንግስትም እያወጣው ካለው መመሪያና በሽታው ይተላለፍበታል ከተባለው ምክንያት አንዱ አንድ ላይ መሰባሰብና ይህም አንዱም ስጋት አለብን የሚል አቅርበው ነበረ። እንከ አሁን ለዚህ ምን መፍትሄ ሊሆን ይችላል በታስባል? እኔ ጋዜጠኛ ነኝ፣ ያው ጋዜጠኝነት ተግባሪን ስለምወጣ ነው። እርሶ ደግሞ የመንግስት አስፈጻሚና ከፍተኛ አመራር እንደመሆኖ አማራጮችን ሊያመላክቱ ይችላሉ። የሄዳችሁበት መንገድም ሊኖር ይችላል። ይሄንን አናቅምኛ ተፋፍጎ የሚኖረው ሰው ምን ያህል ነው፣ ያሉት ሁኔታዎች ምንድናቸው ብለን በአካል ጎብኝተን ቀጥሎ ስላለው መፍትሄ እነጋገራል። ያላችሁ ብዛት ምን ያህል እንደሆነ ይታወቃል። ካምፖቻቸው አሁን በቅርብ ጊዜ ይህንን ሁለት ሳምንት ሶስት ሳምንት ያለው ቁጥሩን ኤግዛክት መናገር አልችልም፣ ሲኖረኝ እንገልጽላለን። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ ግን በዞኑ በራያና ቆቦ፣ በወልዲያና በመርሳ አካባቢዎች አራት የተፈናቃዮች ካምፕ መኖራቸውን ይጠቅሳሉ። በተመሳሳይ ሁኔታ ከተለያዩ አገሪቱ ክፍሎች ተፈናቅለው በደቡብ ወሎ ዞን ጃማ ወረዳ ደጎሎ ከተማ ላይ የሰፈሩ ወገኖች ተመሳሳይ ስጋትና ቅሬታቸውን ያቀርባሉ። ውሃ የለንም፣ ሽንት ቤትም ያንሰናል ችግር ስጋት አለብን። በጣም ያለባቸውን ችግር ለሚመለከታቸው አካላት አቅርባችኋል? አቅርበናል። ብናቀርብም ምንም እንትን የሚልሉት ነገር የለም። የደቡብ ወሎ ዞን ምክትል አስተዳዳሪ ሰይፉ ሰይድ የተፈናቃዮቹ ስጋት ተገቢና ምክንያታዊ ነው ይላሉ። በዞኑ ከአራት ሺህ በላይ ተፈናቃዮች ቢገኙም በካምፕ ውስጥ የሚኖሩ ተፈናቃዮች ያሉት ግን በጃማ በኮምቦልቻና ሀይቅ ወረዳዎች ላይ እንደሆኑ ጠቅሰዋል። ካምፕ ላይ ያሉት ተፈናቃዮች ናቸው የበለጠ ተጋላጭ የሚሆኑት ከበሽታው ጋር ተያይዞ ካምፕ ላይ ላሉ ተፈናቃዮች የፈሳሽ ሳሙና፣ የልብስ ሳሙና፣ የገላ ሳሙና ተገዝተው ተሰራጭተዋል። በተለይ በአንድ ቤት ውስጥ በርካታ ሰዎች መኖራቸው የሚያስከትለውን አደጋ ለመቀነስ በወረዳዎቹ የተጀመሩ ጥረቶች መኖራቸውን አመልክተዋል። በርከት ያሉ ተፈናቃዮች ያሉባቸው እንደ ጃማ አይነት ያሉበት ቤትም ስለሚጠባቸው ሌላ ተጨማሪ ቤት ለመገንባት እየተዘጋጁ ነው ያሉት ጃማ ወረዳ አስተዳደር፣ የውሃ አቅርቦትም ችግር ስለነበረ ሮቶ ገዝተው በቦቴ የማቅረብም ስራ እየሰሩ ነው ያሉት የንጹህ የመጠጥ ውሃ አቅርቦት ለማድረግ ሙከራ መደረጉን የሚያምኑት ተፈናቃዮች ሙከራው ግን በጅምር መቅረቱ ለአሜሪካ ድምፅ ሬዲዮ ጠቁመዋል። ሮቶ አድርጎልን ሄዷል። ውሃ ያስገቡላችሁ ብሎ አንድ ቀን ማተው አይተው እናስገባላችኋለን ብሎ ማሱ ከዛ ጠፉ። ከውጭ መቅዳት አትችሉም ከውጭ ደግሞ ባለ ግቢዎች ያው የምታውቀው አሁን ስርሀት ሰ አለ ግቢ ካልሆነ በስተቀር አትግቡ ሰው አትምቱብን ቤት ከምግብ አቅርቦት ጋር የተያያዙ እጥረቶችን ለመቅረፍ ግን ከክልሉ የተገኘውን ድጋፍ ማከፋፈል መጀመሩን ምክትል አስተዳዳሪው ገልጸዋል። ለኮሮና ቫይረስ መከላከል ይረዳ ዘንድ በዞኑ ከሚገኙ ወረዳዎች ከ11 ነጥብ አምስት ሚሊዮን ብር እና ከ500 ኩንታል በላይ የሰብል ምርት መሰብሰቡ የታወቀ ሲሆን ከሌሎች ወገኖች ጋር ተፈናቃዮችም የዚሁ ድጋፍ ተጠቃሚ ይሆናሉ ነው የተባለው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።